በኦሮሚያ ክልል የተለያዩ ደረጃዎች ሲካሄድ የቆየው የብሔር ብሔረሰቦች የወንድማማችነት የውይይት መድረክ ውጤታማ እንደነበር የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ ማዕከላዊ ጽህፈት ቤት አስታውቋል። የፓርቲው ጽህፈት ቤት ቃል አቀባይ በሰጡት ጋዜጣዊ መግለጫ መሰል መድረኮች የሕዝብን የጋራ እሴቶችና ቅርርብ ያዳብራሉ ብለዋል። ሙክታር ጀማል ተጨማሪ ያለው የኦሮሞ ዲሞክራቲያዊ ፓርቲ ኦዴፓ ማዕከላዊ ኮሚቴ ጽህፈት ቤት ቃል አቀባይ አቶ ታዬ ደንደአ ዛሬ ለመገናኛ ብዙሀን እንደገለጹት ባለፉት ሶስት ቀናት በኦሮሚያ ክልል ደረጃ የተካሄደው ውይይት አመርቂ ውጤት አስመዝግቧል ብለዋል። ቃል አቀባዩ አክለውም በክልሉ የሚኖሩ ብሔር ብሔረሰቦች እርሳቸው ችግር ፈጣሪዎች ያሏቸውን አካላት የሚነዙት ችግር አንዱ ሌላውን ከመጠራጠርና ከመፈራራት ይልቅ ተቀራርቦ በመወያየት የተሻለ መግባባት እንዲፈጠር የሚያግዝ መሆኑን በውይይት መድረኩ ትልቅ ግንዛቤ ፈጥሯል ብለዋል አቶ ታዬ ናሞኒ ሚሌና ገረ ተው ሞ ሚራው ወደ ሚሊዮን የሚቆጠሩ ሰዎች ተሳትፎበታል። ህዝቡ ደግሞ በመድረኩ ላይ በወንድማማችነት መንፈስ በፍቅርና በአንድነት መንፈስ ከትላንትናው ስጋትና ፍራቻ በመላቀቅ አብሮ ተደስቶ ተቃቅፎ ነበር ኮንፈረንሱ ላይ ሲሳተፍ የነበረው። በመድረኩ ላይ የተነሱት ሐሳቦች አብዛኛዎቹ በመጀመሪያ ደረጃ አንድነታችን ዛሬ የተፈጠረ አይደለም፣ ረጅም ዕድሜ ያስቆጠረና በደም በስጋ የተሳሰረ ነው ብለዋል ወቅቱ የተለያዩ አጀንዳዎችን በመፍጠር ሕዝብን ለማጋጨት በስፋት እየተሠራ ያለበት ነው ያሉት አቶ ታዬ መድረኩ ሲዘጋጅ ሁለት ግቦችን አንግቦ እንደነበረ አመልክተዋል። ቀዳሚው በመደበኛ መገናኛ ብዙሃንም ሆነ በማኅበራዊ ሚዲያ በሕዝብ መካከል ጥላቻ ለመቀስቀስ እና ጥርጣሬን ለመንዛት ከታለሙ እኩይ ዓላማ ካዘሉ መልእክቶች ኅብረተሰቡ ነቅቶ ራሱን እንዲጠብቅ ግንዛቤ ለመፍጠር ሲሆን፣ ሁለተኛው ሆን ብለው ሕዝብን ለማጋጨት የታቀደ አጀንዳ በአንዳንዶች መወጠኑን ስለተረጋገጠ ለማሳሰብ ነው ሲሉ ቃል አቀባዩ አስረድተዋል። ለመፋን እሞ ቃሞን ቃሙኒ ግድራሴ አሳውጭተን ውመተ መቃመንቲ መቃሰባቲ ሁለተኛው ዓላማ የፖለቲካ ሴራ የሚጠነስሱ አካላት በብሔርና በእምነት ስም ሕዝብን አጋጅተው የፖለቲካ ትርፍ ማግኘት የሚፈልጉ ስላሉና በቅርብ ያጠመዱትን ወጥመድ ስላወቅ ችግሩ ወደ ሕዝብ ሳይደርስ ቀደም ተብሎ ህብረተሰቡ ማን ምን ሊያደርግ እየሄደ መሆኑን አውቆ ሰላሙን ለማደፍረስና ከወንድሙ ጋር ሊያጋጩት መሆኑን በማወቅ ሕዝቡ አውቆ እንዲከላከል ለማድረግ ነው። አቶ ታዬ በማከልም በወንድማማቾች መካከል የተካሄደው ውይይት ውጤታማ እንደነበረ ገልጸው መንግስት ህግን በማስከበር ችግር ፈጣሪዎችን ህግ ፊት እንዲያቀርብም የውይይቱ ተሳታፊዎች መጠየቃቸውን ጠቁመዋል። በተለይ የመገናኛ ብዙሀን ዘገባዎቻቸውን በኃላፊነት እንዲዘግቡ ጥሪ መቅረቡንም አቶ ታዬ ደንደዓ አስታውቀዋል። በመገናኛ ብዙሀን ላይ የሚሰሩ ጋዜጠኞች በተጠያቂነት መንፈስ ምንድን ነው የምናስተላልፈው፣ ለምንስ ነው የምናስተላልፈው የሚለውን በማየት ሕዝብን የሚያቀራርብና የተጣላውን የሚያስታርቅ ሐሳብ አንድ በሚያደርግ መንገድ መዘገብ ይኖርባቸዋል እንጂ የችግር ምንጭ መሆን የለባቸውም። በሌላ በኩል ይህንን አሻፈረኝም በማለት ሕዝብን በማጋጨት ሥራ ላይ ቀን ከሌሊት የተሰማሩ መገናኛ ብዙሃንን ደግሞ መንግሥት ሕግ ሊያስይዛቸው ይገባል። ይህ ካልሆነ ለሀገሪቷ ችግር ነው በማለት ነው